በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ ብንያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከአንድ መቶ በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስ የክልሉ መንግስት ጥረት እያደረገ ቢሆንም የሚመለሱበትን ጊዜ ለመወሰን ግን አዳጋች ነው ሲሉ ኃላፊው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል። በቤኒሻንጉል ጉሙዝ በ2014 ዓ ም ወደ ትምህርታቸው መመለስ ከነበረባቸው ከ300 ሺህ <sus> በላይ ተማሪዎች መካከል መቶ ሺህ የሚሆኑት በትምህርት ገበታቸው ላይ አልተገኙም። ከእነዚህ መካከል ወደ 70 ሺህ የሚጠጉ ተማሪዎች ደግሞ ያልተመለሱበትንም ምክንያት የክልሉ የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ አብራርተዋል። አንዳንድ አካባቢዎች ላይ የጸጥታ ችግር በመከሰቱ ወርተያይዘ የተወሰኑ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ አድርጓል። በትና ከቅርብ ጊዜ ወዲህ በመተከል ዞንና በከማሽ ዞን አካባቢ በተፈጠረ ጸጥታ ችግር ወደ ስልሳ ዘጠኝ ሺ ዘሮ መቶ ስድስት ተማሪዎችን የትምህርት ገበታ ውጭ እንዲሆን አድርጎታል። ከዚህ ጋር በተያያዘ መቶ አስራ ዘጠኝ የወደሙ አራት ዘን በከፊል የወደሙ ትምህርት ቤቶች ናቸው። አቶ ቢኒያም በመተከልና ካማሽ ዞኖች አንዳንድ አካባቢዎች ውስጥ ተማሪዎች ትምህርታቸው ላይ ባለመገኘታቸው የተፈጠሩ ተጽዕኖዎችን ገልጸዋል። ዜንን በትምህርት ሂደቱ ነ ራሱ የቻለ አሉታዊ ተጽዕኖ ፈጥሯል። ወደ ትምህርት ገበታ መግባት ሲገባቸው ለምሳሌ መተከል ዞን ላይ ወደ ሶስት ዓመት የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች ወይድነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ፈጥሮ፣ ከማሽ ዞንም አልፎ አልፎ እነዚያ ነገሮች የተፈጠሩበት ሁኔታ አለ። ይሄ በትምህርቱ ላይ ተጽዕኖ ፈጥረዋል። የእኛ ክልል ላይ ይህን ችግር የፈጠሩ ድርጅቶች መካከል አንደኛው ዩዲን የሚባል የዲኖሎጂ ዴሞክራቶኒክናይተር የሚባል በዚዩዲን ሽፍታ የሚመራ እንቅስቃሴ አለ። በሁለቱ ዞን ላይ ከፍተኛ ተጽዕኖ ፈጥሯል። ይህን ችግር እንዲባበስም አበርክቷል። አጠቃላይ በትምህርትና በማህበረሰቡ ላይ መጥፎ ነገሮችን ፈጥሮ ትምህርት ቤት ላይ በተቻለ መጠን ተማሪዎች እንዳይማሩ እንዳደረገ ነው የኛ ሪፖርት የሚያሳየን። የክልሉ ትምህርት ቢሮ ኃላፊ ራሳቸውን የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ብለው የሚጠሩ ታጣቂዎች ከመቶ በላይ የአንደኛ እና ሁለተኛ ደረጃ ትምህርት ቤቶች ላይ አደረሱ ያሉትንም ውድመት ሲገልጹ እርግጥ ታጣቂዎቹ አንድ ዝርዝር ያደረጉትን ነገር ለመግሎት አስቸጋሪ ቢሆንም አንዳንዶቹ ትምህርት ቤቶቹ የነበረው ግጭት እንዲህ ወደ ኋላ ወድማ እንቅስቃሴ ሲያደርጉ ያወድሙበት ሁኔታ አለ። አንዳንዴ ደግሞ አካባቢ ላይ ሲመጡ ተቋሙ ላይ የመስፈር ሁኔታዎችም ስላለ ተቋሙ የሚያወድሙበት ሁኔታዎች ተሰጣ ነው። ያ ነው ተማሪዎችንም ከትምህርት ገበታ ውጭ እንዲሆን ያደረገው የወደሙ ትምህርት ቤቶችን ለማቋቋምና ተማሪዎችን ወደ ትምህርት ገበታቸው ለመመለስ በመንግስት በኩል እየተደረጉ ያሉትን ጥረቶችም ገልጸዋል። አቶ ቢኒያም መንግስት በኩል ያለውን ሀብትና ብቃልትን ትምህርት ቤቶችን ለማገንባት ገንባት ሲባል አሁን ለጊዜያዊ ትምህርት መስጫ የሚሆን አግኘት መስጣት ነው እንጂ ሚሊዮን ሚሊዮን ማገንባት አሁን ሚሊዮን እነዚህ ሁሉ ትምህርት ቤቶች በአንድ አመት ውስጥ ማገንባት የሚያስችል አቅም የለም። ነገር ግን ተማሪዎቹ ወደ ትምህርት ቤት ገባታ እንዲያስገባ በሚችል መልኩ ጊዜያዊ የሆኑ መጠለያዎችን ለመስራት እቅዳቅለን እየተንቀሳቀሰ ነው የሚገኘ። ምን ያህል ጊዜ ውስጥ ተማሪዎች ወደ ትምህርት ሊመለሱ ይችላሉ? በዚህ ሁኔታ ሙሉ በሙሉ አሁን ቀኑን ለመግለጽ ይከብደኛል። ነገር ግን ስራ ሳባ ነው የሚገኙት ተማሪዎች ትምህርቱን እስኪጨርስ እስኪያጥናቅ ድረስ በፈራቃ ሁሉንም አግሬሳብ አካባቢ እንዲጠብቁ ተደርጓል። የትምህርት ቢሮ ኃላፊው በየአካባቢዎቹ ሰላም በማስፈን ተማሪዎቹን ወደ ትምህርት ለመመለስም ከጸጥታ አካላት ጋር በመተባበር እየሰሩ መሆናቸውን አክለው ገልጸዋል። በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት ሶስት ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።